ስፖርት ጤና ሽጥልኝ አድማጮች እንደምንሰንብታቸዋል። ኃያሉ ሪያል ማድሪድ ኤስፓኞላን ስድስት ለዜሮ አንኮታክቶታል። የዓለማችን ምርጡ ክርስቲያኖ ሮናልዶ ሶስት ግቦችን በተከታታይ በማስቆጠር ሄትሪክ ሰርቷል የስፔን ላ ሊጋ የእንግሊዝ ኤፌ ካፕ እንዲሁም የጀርመን ቡንደስሊጋ የእግር ኳስ ጨዋታዎች ውጤቶችን አሰባስበናል በሜዳ ቴኒስ የፍጻሜ ፍልሚያ ያልተጠበቁ ውጤቶች ተመዝግቧል የሴቶቹን ውድድር ጀርመን አሸንፋለች በእጅ ኳስ ውድድርም ቀንቷታል ባለፈው ሳምንት በፌስቡክ ገጻችን ላይ ከሰጣችኋቸው አስተያየቶች የተወሰኑትን እናቀርብላችኋል እንሰማለን። አጠር አጠር ያሉ የተለያዩ ዘገባዎችንም እናሰማችኋለን። አብራችሁን ቆዩ። በእንግሊዝ ኤፍ ኤ ካፕ ዋንጫ ቅዳሜ ዕለት ሊቨርፑል ከዌስትሃም ዩናይትድ ያለምንም ግብ ተለያይቷል። በጨዋታው ብልጫ ያሳየው ሊቨርፑል ተደጋጋሚ ሙከራዎችን ቢያደርግም ግብ ማስቆጠር ግን አልቻለም። ትናንትና ኤቨርተን ካርሊስ ሌን ሶስት ለባዶ፣ እንዲሁም ቼልሲ ሜኬ ዶንስን አምስት ለአንድ ማሸነፍ ችሏል። ነገ ደግሞ የፕሪሚየር ሊግ 24ተኛ ሳምንት ግጥሚያ ይቀጥላል። ጆን ቴሪ ከቼልሲ ቡድን ራሱን እንደሚያሰናብት ገለጸ። ጆን ቴሪ ገና የ14 ዓመት ታዳጊ ሳለ የተቀላቀለው ቡድኑን ትቶ ለመሄድ የተገደደው ሰማያዊዎቹ ቸልሲዎች የተለየ መንገድ መከተል በመጀመራቸው ነው ብሏል። በእንግሊዝ ፕሪምየር ሊግ ለረዥም ዓመታት በአንድ ቡድን ውስጥ ከተጫወቱ ጥቂት ተጫዋቾች ውስጥ ጆን ቴሪም ይመደባል። ለሰማያዊ ለማሾቹ ለ696 ጊዜያት ተሰልፏል። በፕሪምየር ሊግ ደግሞ 477 ጊዜ ተጫውቷል። ቡድኑ በርካታ ስኬቶችን ባስመዘገበባቸው ዘመናት አምበል ሆኖ አገልግሏል። የ35 ዓመቱ ተከላካይ ጆን ቴሪ በቸልሲ ቆይታው አርባ ግቦችን በማስቆጠር ከእንግሊዝ ፕሪምየር ሊግ ተከላካዮች ቀዳሚውን ስፍራ ይዟል። ለረዥም ጊዜ በመሰለፍ ከሁሉም ቀዳሚው ግን ለማንቸስተር ለ632 ጊዜያት መሰለፍ የቻለው ሪያን ጊግስ ነው። የሊቨርፑሎቹ ጄሚ ካራጋር ለ508 ጊዜ እንዲሁም ስቴፋን ጄራርድ ለ504 ጊዜያት በመሰለፍ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ከዚያም ፖል ስኮልስ ለ499 ጊዜያት የማንቸስተር ዩናይትድን መለያ ለብሶ በመጫወት አራተኛ ደረጃ ሲይዝ የቸልሲው ጆን ቴሪ አምስተኛ ነው። ከቸልሲ እንደወጣ ወዴት እንደሚያቀና ባይገልጽም ጆን ቴሪ እንግሊዝ ውስጥ ለሚገኙ ቡድኖች እንደማይጫወት ግን በእርግጠኝነት ተናግሯል። በጀርመን ቡንደስሊጋ የክረምቱ እረፍት ለቦሩሲያ ዶርትሙንድ ስኬት ይዞ ነው የመጣው። ቦሩሲያ ሚንሽንግላድ ባህን ባለፈው ሳምንት 3 ለ1 የረታው ቦሩሲያ ዶርትሙንድ ቅዳሜ እለት ደግሞ ኢንግሎሽታትን ሁለት ለዜሮ ሸኝቷል። ቡንደስሊጋውን ዘንድሮ የተቀላቅለው ኢንግሎሽታት ለቦሩሲያ ዶርትሙንድ ፈተና ሆኖ ነው ያመሻው። የቦሩሲያ ዶርትሙንድ አሰልጣኝ ቶማስ ቱሽል በጣምራ ድሉ እጅግ መደሰታቸውን ገልጧል። ጨዋታው አደገኛ ነበር። ከራሳችን ጋር፣ ከባላ አጋራችን ጋር፣ ከአየር ጠባዩ ጋር ብሎም ከሜዳው ጋር ታግለናል። ከባድ ጨዋታ ነው ያካሄድ ነው። በእንደዛ አይነት ሁናቴ እንደሚከሰተው ሁሉ በጣም አስቸጋሪ ጨዋታ ነበር። ያም በመሆኑ ጥርሳችንን በመንከስ ጨዋታውን ማሸነፋችን ወሳኝ ነበር። ጣምራ ድል በለው ለአውባሜ ያንክ በግሉ ህዝብ ድንቅ ነበር። ግላድባን በረታንበት ታላቅ ለመገደል በዚህኛው የተቆጠሩት ሁለት ግቦች ለእኛ እጅግ ወሳኝ ነበሩ። ፒየር ኤምሪክ አውባምያንግ ትናንት ያገባቸው ግቦች 19ኛና 20ኛ ሆነው ተመዝግበውለታል። በቡንደስሊጋው ብዙ ግቦች በማስቆጠር እየመራ ይገኛል። የባየር ሚንሽኑ አጥቂ ሮቤርት ሌቫንዶቭስኪ በ17 ግቦች ይከተለዋል። ቦሩሲያ ዶርትሙንድ በቅዳሜው ድል ያገኘው ሶስት ነጥብ ተደምሮለት አሁን አርባ አራት ነጥብ አለው። ከመሪው ባየር ሚንሽን በስምንት ነጥቦች ልዩነት በደረጃ ሰንጠረዡ ሁለተኛ ነው። ትናንት መሪው ባየር ሚንሽን ሆፈንሃይምን ሁለት ለባዶ ሸኝቷል። ቮልስቡርግ ከኮሎኝ አንድ ለአንድ አቻ ወጥቷል። ባየር ሌቨርኩሰን ሃኖቨርን ከትናንት በስቲያ 3 ለዜሮ ድል አድርጓል። አይንትራክት ፍራንክፉርት ከአውስቡርግ ያለምንም ግብ ተለያይቷል። ሻልከ ዳርምሽታትን ሁለት ለባዶ አሸንፏል። ቬርደር ብሬመን በደረጃ ሰንጠረዡ 34 ነጥብ ይዞ በሦስተኛነት ከሚገኘው ሄርታ ቤርሊን ጋር ሦስት እኩል ወጥቷል። ሃምቡርግ በሽቶትጋርት ሁለት ለአንድ ተሸንፏል። በስፔን ላ ሊጋ የሳምንቱ ማሳረጊያ ግጥሚያ ኃያሉ ሪያል ማድሪድ ኤስፓኞላን ትናንት ስድስት ለዜሮ ድባቅ በመምታት አይበገሬነቱን አሳይቷል። ለሪያል ማድሪድ ሦስቱን ግቦች ያስቆጠረው የፖርቹጋሉ አጥቂ ክርስቲያኖ ሮናልዶ ነው። ሪያል ማድሪድ በቤንዜማ ቀዳሚነት የመጀመሪያዎቹን ሶስት ግቦች ያስቆጠረው ጨዋታው በተጀመረ በ16 ደቂቃዎች ውስጥ ነበር። ዚነዲን ዚዳን ማድሪድን ከአሰልጣኝ ራፋኤል ቤኒቴዝ ከተረከበ በጥቂት ጊዜያት ውስጥ አራት ጨዋታዎችን ማሸነፍ ችሏል። አስር ነጥቦችን በመሰብሰብም 17 ግቦችን አስቆጥሯል። ላፓልማ ሴልታ ቪጎን ሁለት ለአንድ ሴቪላ ሌቫንቴን ሶስት ለአንድ እንዲሁም ስፖርቲንግ ጂዮን ቫሌንሽያን አንድ ለምንም አሸንፏል። 21 ነጥብ ብቻ ያለው ስፖርቲንግ ጂዮን በ17ኛነት የደረጃ ሰንጠረዡ ግርጌ ላይ ተጋድሟል። ቅዳሜ ዕለት አትሌቲኮ ማድሪድን ሁለት ለአንድ ያሸነፈው ባርሴሎና የደረጃ ሰንጠረዥውን በ51 ነጥብ ይመራል። ተሸናፊው አትሌቲኮ ማድሪድ 48 ነጥብ ይዞ ሁለተኛ ነው። ሪያል ማድሪድ በአንድ ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ይገኛል። የሪያል ማድሪዱ ክሪስቲያኖ ሮናልዶና የባርሴሎናው ሉዊስ ሱዋሬዝ 19 ኳሶችን ከመረብ ማሳረፍ የከፍተኛ ግብ አግቢነቱን ቀዳሚ ደረጃ ይዟል። የሪያል ማድሪዱ ቤንዜማ በ18 ይከተላቸዋል። የባርሴሎናው ኔይማር በ16 ግቦች ሦስተኛ ነው። የሜዳ ቴኒስ። በአውስትራሊያ የሜዳ ቴኒስ ፍጻሜ ሰርቢያዊው ኖቫክ ጆኮቪች ትናንት የብሪታንያው አንዲ ሙራይን ድል በመንሳት ዋንጫውን በድጋሚ በእጁ ማስገባት ችሏል። ኖቫክ አንዲን ሶስቴ በተከታታይ በጥቅሉ 7 ለ3 ነው ያሸነፈው። ኖቫክ ጄኮቪች ለፍጻሜ በደረሰባቸው ስድስቱም የአውስትራሊያ የሜዳ ቴኒስ ግጥሚያዎች ሜልቦርን ከተማ ውስጥ አሸናፊ ለመሆን የበቃ ብርቱ ተወዳዳሪ ነው። እንደ ጎርጎሪዮስ አቆጣጠር በ2011 ባከናወናቸው 43 ጨዋታዎች አንድም ሳይሸነፍ በተከታታይ ድል በማድረግ ሶስቱንም የዓለም የሜዳ ቴኒስ ፍጻሜዎች በማሸነፍ የሠራው ታሪክ የብቃቱን ጥግ ያሳየበት ነው። 21 የፍጻሜ ግጥሚያዎችንም በተከታታይ በማሸነፍ ይታወቃል። ከአጠቃላይ 88 ጨዋታዎቹ 82ቱን በማሸነፍም ወደር ያልተገኘለት ተጫዋች መሆኑን አሳይቷል። ሮጀር ፌዴሬርም ሆነ ራፋኤል ናዳል ሊደርሱበት አልቻሉም። በአውስትራሊያ የሜዳ ቴኒስ የሴቶች ግጥሚያ ቅዳሜ ዕለት ለ21 ጊዜያት የፍጻሜ ጨዋታዎችን በማሸነፍ ዋንጫዎችን የሰበሰበችው አሜሪካዊቷ ሴሬና ዊሊያምስ ተሸንፋለች። የተሸነፈችውም በጀርመናዊቷ አንጄሊክ ኬርበር ነው። አንጀሊክ በሜልቦርኑ የአውስትራሊያ ፍጻሜ ስታሸንፍ የመጀመሪያዋ ነው። የ28 ዓመቷ ጀርመናዊት 6 ለ4፣ 3 ለ6 ና 6 ለ4 በሆነ ድምር ውጤት ስታሸንፍ በ1999 የፈረንሳይ ፍጻሜ ላይ ባለድል ከነበረችው ሌላኛዋ ጀርመናዊት ወዲህ የመጀመሪያዋ ናት። የ34 ዓመቷ አሜሪካዊት ሴሬና ዊሊያምስ በ26 የፍጻሜ ግጥሚያዎች ስትሸነፍ ያሁኑ ለአምስተኛ ጊዜ መሆኑ ነው። የጀርመን የእጅ ኳስ ብሔራዊ ቡድን እሁድ የስፔን አቻውን በማሸነፍ የአውሮጳ ዋንጫ ባለቤት ለመሆን ችሏል። ከጎርጎሪዮሱ 2004 ዓመት ወዲህ ቡድኑ በአውሮጳ ፍጻሜ ዋንጫውን በእጁ ሲያስገባ ለሁለተኛ ጊዜ ነው። ከግብ ጠባቂው አንድሪያስ ቮልፍ ድንቅ ብቃት ጋር ተደምሮ የጀርመን ቡድን የስፔን ተፎካካሪውን የረታው 24 ለ17 በሆነ ውጤት ነው። በዚህ ውጤትም ብራዚል ሪዮ ለሚከናወነው የኦሎምፒክ ውድድር በቀጥታ ማለፉን አረጋግጧል። ባለፈው ሳምንት የስፖርት ጥንቅራችን ካካተትናቸው ርዕሰ ጉዳዮች መካከል የኢትዮጵያ ብሔራዊ የእግር ኳስ ቡድን ዝቅተኛ ውጤት በማስመዝገብ ከቻን ውድድር መውጣቱን የሚመለከተው ይገኝበታል። እጅግ የጠበበ እድል ይዞ ዛሬ ወደ ሜዳ የገባው የኢትዮጵያ ብሔራዊ የእግር ኳስ ቡድን በአንጎላ ሁለት ለአንድ ተሸንፎ ከቻን ውድድር ተሰናብቷል። ቡድኑ ወደፊት ለውጤት እንዲበቃ ምን መደረግ አለበት የሚል የመወያ ርዕስ ፌስቡክ ገጻችን ላይ አኖረን ነበር። በርካታ አስተያየቶች ደርሰውናል። አስተያየቶቹ ከሁለት መቶ በላይ ስለሆኑ ሁሉንም ማቅረብ ይከብዳል። ሆኖም አለፍ አለፍ አድርገን የተወሰኑትን እናቀርብላቸዋለን። ወጋየው ሙላቱ የተባሉ የፌስቡክ ተከታታያችን እስኪ ዋሊያውን በቀይ ቀበሮ ቀይሩት፣ ወይ በስሙ አስደግመውብን ይሆናል እኮ እቺ ምቀኛ ኤ ብለው ጽሁፋቸውን አልጨረሱትም። ኢትዮጵያ ትቅደም የተባሉ ተከታታያችን ደግሞ ሀገሪቱ በእግር ኳስ ውጤታማ ለመሆን ይሉና አምስት ነጥቦችን አስቀምጧል። አንደኛ፣ እግር ኳሱ ፕሮፌሽናል በሆነ አመራር መመራት አለበት። ሁለተኛ፣ ከአማተር አስተዳደር መውጣት አለብን። ሶስተኛ፣ አመራሩ ከሙስና መጽዳት አለበት። አራተኛ፣ አመራሩ ከአድሏዊ አሰራር መውጣት አለበት። አምስተኛ፣ እግር ኳስ ተጫዋቾቹ እንደ ስራ ሊቆጥሩት ይገባል ብሏል። ሮቤል ሲልማ ደግሞ የኢትዮጵያ መንግስት ሊወስደው የሚገባው ሙያ ከፖለቲካ ጋር እንዲተሳሰር መደረግ የለበትም፣ የቄሳርን ለቄሳር እንደተባለው የሚል አስተያየት አስፍሯል። ድሪባ አብዳታ ኤብሳ ደግሞ ኢትዮጵያ የሰብአዊ መብት ረገጣ እንጂ የኳስ ረገጣን አትችልበትም ብሏል። ሜዳ ፍሎሪዳ ደግሞ ከ90 ሚሊዮን ሕዝብ 12 ሰው ይታጣ ያሳዝናል ሲሉ ቁጭታቸውን አስፍሯል። ካሊድ ዩሱፍ ኢትዮጵያ አስተያየት የሚቀበልና የሚተገብር አሰልጣኝ ያስፈልጋታል ሲሉ መለስ ገዛኝ ደግሞ አሰልጣኙ መባረር አለበት ብሏል። አልሚ ተከል ደግሞ ሰውነት ቢሻው መመለስ አለበት የሚል አስተያየት ሰጥቷል። አቡ አሚር በበኩላቸው ከላይ እስከታች በካድሬ ከተወረረ የስፖርት ፌዴሬሽን ከዚህ የተሻለ ውጤት አይጠበቅም ሲሉ ጆርጅ ወንድዬ ደግሞ ቤታችንን ክርችም አድርገን ዘግተን የቤት ስራችንን መስራት አለብን፣ ካልሆነ ግን ስናላዝን ብንከርም ውሃ ቢወቅጡት እምቦጭ ነው በሚል አስተያየታቸውን ቋጭቷል። ሌሎችም በርካታ አስተያየቶች አሉ። እንግዲህ ወደ ፌስቡክ ገጻችን ጎራ በማለት ቀሪ አስተያየቶቹን እንድታነቡን ጋብዛለን። አድማጮች፣ የዛሬው የስፖርት ጥንቅር በዚሁ ይደመደማል። አስተያየትና ጥቆማችሁ አይለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።